በአዲስ አበባ ከተማ ሁከትና ብጥብጥ ለመፍጠር ወጣቶችን በማደራጀት ተጠርጥረዋል ሲል ፖሊስ ሶስት ሰዎችን ዛሬ ፍርድ ቤት አቀረበ። ፍርድ ቤቱ ሰባት ቀናት የምርመራ ጊዜ ሰጥቶ ተለዋጭ ቀጠሮ አድርጓል። መለስካቸው አምሃ ዝርዝሩን ልኳል። ፖሊስ ጥቅምት ስድስት ቀን ሁለት ሺህ አስራ አንድ ዓመተ ምህረት የያዛቸውን አቶ ሚካኤል መልአክና አቶ ሄኖክ አክሊሉ የተባሉ ሰዎችን በተለያዩ የወንጀል ድርጊቶች ጠርጥሬያቸዋለሁ ብሎ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ወንጀል ችሎት አቅርቧቸዋል። ፖሊስ ለፍርድ ቤቱ እንደገለጸው ሁለቱ ተጠርጣሪዎች የአዲስ አበባ ወጣቶችን ሁከትና ብጥብጥ ለመፍጠር በተለያዩ ማኅበራዊ መገናኛ ዘዴዎች ሲቀሰቅሱና ሲያደራጁ እንደነበሩ፣ አዲስ አበባ ከተማን ከክልል የመጣ ሰው አይመራትን በማለት ቅስቀሳ በማድረግ ተሰማርተዋል በሚል ጥርጣሬ እንደያዛቸው ገልጸዋል። ፖሊስ በማከልም የተከሳሾችን ቃል እንደተቀበለ የወንጀል ድርጊቶቹን የፈጸሙባቸውንም ሞባይሎችንና ኮምፒውተሮቻቸውን እየመረመረ መሆኑን አስረድቶ 14 ቀናት ተጨማሪ የምርመራ ጊዜ እንዲሰጠው ጠይቋል። የተጠርጣሪ ጠበቆች የፖሊስን ጥያቄ በመቃወም ደንበኞቻቸው በወንጀል የሚያስጠረጥራቸውን ድርጊት አልፈጸሙም ብለዋል። ከጠበቆቹ አንዱ አቶ ዳማው አስፋው ለቪኦኤ እንዳስረዱትም ሐሳባቸውን የመግለጽም ሆነ የመደራጀት መብታቸው በሕገ መንግሥቱ የተከበረ ነው ብለዋል። ስለ ሆነም ተጠርጣሪዎቹ የዋስ መብታቸው ተጠብቆ ከእስር እንዲፈቱ ጠይቀዋል። ፖሊስ በበኩሉ የጠበቆቹን ጥያቄ ተቃውሞ ተጠርጣሪዎቹ ቢፈቱ መረጃ ሊያጠፉና የምስክሮችንም ሐሳብ ሊያስለውጡ ይችላሉ በማለት ተከራክረዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ ለፖሊስ ተጨማሪ ሰባት ቀን የምርመራ ጊዜ በመፍቀድ ለጥቅምት 15 ቀን 2011 ተለዋጭ ቀጠሮ ሰጥቷል። ሁለተኛ ተጠርጣሪ አቶ ሄኖክ አክሊሉ የሕግ ባለሙያ ሲሆኑ ከወራት በፊት የሽብር ክስ ተመስርቶባቸው ጠበቃ ላጡ አያሌ ዜጎች በነጻ የጥብቅና አገልግሎት ሲሰጡ እንደነበሩ ዛሬ ጠበቆች በዋስ እንዲፈቱ ለፍርድ ቤቱ አቤት ሲሉም ይህንኑ ሙያዊ መልካም ምግባራቸውን አንስተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ 有。